ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመራዊ ከአሜሪካ ድምፅ ሀብታሙ ስዩም እያስተናገድኳችሁ ቆያለው። ኤልያስ አስማረ ደግሞ በቅንብሩ አብሮን ይቆያል። ኢትዮጵያውያን ከጥቂት ቀናት በኋላ አዲስ ዓመታቸውን ይቀበላሉ። አዲስ ዓመት የአዲስ ተስፋና እድል መነሻ ጊዜ ነውና ወጣቶች የአዲስ ዓመት ምኞታቸውና እቅዳቸውን በምሽቱ ያጋሩናል። በተያያዥ ጉዳይ ላይ የባለሙያ ሐሳብም እናዳምጣለን። ለአዲሱ ዓመት መዳረሻ በዋሽንግተን ዲሲ አካባቢ ከተሰናዱ ዝግጅቶች ስለ አንዱም እነግራችኋለን። ወደ መካከለኛው ምዕራብ ዩናይትድ ስቴትስ የሚወስድን ሌላ መሰናዶም አለን። ጠዋት ለምንድን ነው የምታመጠው? የምስልስ ነበረ እና በልጅነቴ ማለት ነው እና አሁን ሳድግ በጣም ምክንያቱ ሳይ ነበር በቃ አስሜሮቹ መዝሙር ተሰጦ መልስ ጸሎት ሲያሰምሩ አሁን በጣም ነው የሚጠቅመኝ። ቆየት ብለን ሙሉ መሰናዶ ልናንተ እናቀርብላችኋለን አብራችሁ እንድትቆዩ እየጋበዝን አስቀድመን ወደ አዲስ አበባ ኢትዮጵያ እናቀናለን። ኢትዮጵያን ወጣቶች የተገባደደውን ዓመት እንዴት እንዳሳለፉ እና ለአዲስ ዓመት ያላቸውን ምኞት ለባልደረባችን የኬኔዲ አባተ ገልጸውለታል። እሱን ተከታትለን እንመለሳለን። ጃፈር ጀማል እባላለሁ። 2016 ትንሽ ይከብድ ነበረ። ብዙ እቅዶችን አቅጄ ነበረ። ከዛ ውስጥ ያው በፐርሰንት ባስቀምጠው 50 ወይ 60 የሚሆነውን አሳክቻለሁ። ያም ማለት ብዙ ተግዳሮች ነበሩ ማለት እንደ ሀገርም በግልም የሚከብዱ ነገሮች ነበሩ እና 2017 ደግሞ ወይ ከዚህ የተሻለ ይሆናል ብዬ ስላሰብኩኝ በቀጣይ 2016 አቅጄ የነበርኳቸውን እቅዶችን እፈጽማሉ ብዬ አስባለሁ። እንግዲህ የተሰማራሁት በካፌና በጌም ዞን ነው። ወጣቱ በሚችለው አቅም የሚጠቀምበትን የሚዝናናበትን ቦታና እንደዛው ሲዝናና በስታንዳርዱ ስታንዳርዱን ጠብቆ የተሻለ ሰርቪስ እያገኘ በትንሽ ክፍያ እኔም ተጠቅሜ አገርም ከኔ የሚሰበሰበውን ግብር አግኝቶ ወጣቱም እንዲጠቀም ለማድረግ ነው እቅዴ። በአንዳንድ ምክንያት ስራ ላይ ያሌሉ ወጣቶች አሉ። ወደ አልባሌ ቦታ እንዳይሄዱ እኔን አግዘውኝ እነሱም እንዲታገዙ በራሴ የተወሰኑ ወጣቶችን ቀጥሬ እያሰራሁ ነው። 2017 እንግዲህ ጨምሬ ገፍቼ ይሄን አደርጋለሁ። ይሄንም እንግዲህ እንሻላ ካላ ጋር አሳካዋለሁ። ደን ጥሩ ነባላለ 2016 ታሪክ ነበር ለእኔ። የራስ ስራ ነው የምሰራው። ግን ያው 2017ን ደግሞ ከዚህ በተሻለ አሻሽሌ እንትን ለማለት እቅዳለኝ። የምሰራው ምግብ ቤት ነው። አነስ ለምግቦች በቃ ሶስት አመት እንግዲህ የተወሰኑ ነገሮችን እያስተካከልኩ እያሻሻልኩ የመጣው ነው። አሁን ደግሞ ከዚህ ካለሁበት የበለጠ ለማሻሻልና ራሴን ወደተሻለ ነገር ለመቀየር ዝግጁ ነኝ። ቃል ኪዳን ዳንኤል እባላለሁ። ሁለት ሺህ አስራ ስድስት ተመስገን ነው። ከሞላ ጎደል ያው ያሰብኩት ሀሳብ ሞልቶልኛል ብዬ ነው የማስበው አንዳንድ ያልጨረስኳቸው የሆኑ መማር መፈልጋቸው ነገሮች አሉ። በአዲሱ ዓመት እና ትምህርቴን ማሻሻል እፈልጋለሁ። ፊሎዞፊ ትምህርት መማር ፈልጋለሁ እና ያንን እስኪ እንደምንም ብዬ ለማሳካት እሞክራለሁ እና በዛም ጥሩ ነገር አገኛለሁ ብዬ አስባለሁ። ወደ 2017። መቅደስ ለማ ቆንጆ ነበር። 2016 ታሪፍ ነው ያሳለፍኩት። እግዚአብሔር ይመስገን አሁን 2016 ቅጥረኛ ነበር። 2017 ደግሞ የራሴን ከፍቼ ያው ለውጥ ለማምጣት እጥራለሁ ብዬ አስባለሁ። ከእግዚአብሔር ጋር እንግዲህ ይሳካልኛል ብዬ አስባለሁ። ከመስከረም ጀምሮ ሁሉ ነገር ከፈጣሪ ነውና አሪፍ ይሆናል ብዬ አስባለሁ። ወጣቶች እንግዲህ አዲሱ አመት እየመጣ ነው። ሁላችንም ህልማችንን ለማሳካት ያው በርትተን መስራት አለብን ብዬ አስባለሁ። ሰላም እመኛለሁ ለሁላችንም። ማንኛውንም ስራ ከሰራ ነገ የተሻለ ነገር ይኖረናል፣ የራሳችን የሆነ ነገር ላይ እንደርሳለን። ይህንን ማስተላለፍ እፈልጋለሁ። በርቱ አይቁራቸ መልካም አዲስ አመት። አስተያየታቸውን የሰጡን ሁሉ በእጅጉ አመሰግናለሁ። አዲሱ ዓመት በመጣ ቁጥር ወጣቶች ከአዳዲስ እቅዶች ጋር ብቅ ይላሉ። ለመሆኑን እቅዶችን ወደ ውጤት እንዴት መቀየር ይቻላል? በሚለው ጉዳይ ላይ ኤደን ገረመው ባለሙያ አነጋግራለች። ወጣቱ የህክምና ባለሙያ ስራ ፈጣሪ ወጣቶች ያሉባቸውን ተግዳሮቶች የሚያጋሩበት ዲስራፕተርስ ደን ማህበረሰብ አጋር መስራች ዶክተር ታምራ ሱልጣን ነው እንግዳችን። ዓመቱን እንዳሳለፈ አስቀድሞ ይነግረናል። በጣም አመሰግናለሁ እንኳን 2016 ሰም ኤክስቴንት ብዙ ከስታርታፖቻችን ጋር በተያያዘ ብዙ አቺቭ ያደረግንበት ዓመት ነው። ብዙ የጠበቅንበት ዓመት ነው። ያው እና በእኔ በኩል ጥሩ ያገኘንበት ጥሩ የሰራንበት ዓመት ነው ብዬ አምናለው። ነው አዲሱ ዓመት እንግዲህ እየመጣ ነው። አዳዲስ እቅዶች ይኖራሉ። አንተን ግን ለየት የሚያደርግህ ልክ ያለፈው ዓመት መግቢያ ላይ ከመስከረም ወር ጀምሮ ወይም አንስቶ አስራ ሁለት አረንጓዴ ጠርሙሶች ብለህ አስር አረንጓዴ ጠርሙሶች የሚለውን የልጆች ጨዋታ ወደ ቁም ነገር በመቀየር የተለያዩ መገናኛ ማህበራዊ መገናኛ ብዙሃኖች ላይ እየለጠፍክ ይሄ ወር ተጠናቋል አንዱ አንዱ ጠርሙስ ወደቀ ስለዚህ አሁን ምን ያክል አሳካችሁ እቅዳችሁን፣ ወይም ደግሞ ምን ጎተታችሁ እያልክ በመጽሐፍ ነው የምናውቀ ዛሬ ምንግዳ ላደርግ የወደድኩት በዚህ ምክንያት ነው እና ያንን ለማድረግ የተነሳሳበት ነገር ምን ነበረ ምክንያቱ? ብዙዎቻችን የምናቅደው ጳጉሜ ላይ ነው። ጳጉሜ ላይ ይታቀዳል። ከዛ በኋላ መስከረም ላይ በሞራል ብዙ ነገር ለመደረግ ይታሰባል እና እያለ እያለ ሄድ እና ግን የህይወቱ ጣውረድ መነሳት መውረዱ መውጣት መነሳቱ እንዳለ ሲጨማመር ግን ሳናስበው መልሰን ሌላ ጳጉሜ ላይ እንገኛለን እና ያንን ሁሉ ሪትም ግን ማስተካከል የምንችለው በየጊዜው በየሆነ ኢንተርቫል ራሳችንን አሰስ ማድረግ ስንችል ነው እና ምን ያህል እንደሰራን ምን ላይ እንዳለን ነገ ደግሞ ምን ችለው ምን እንደሆነ እያወቅን በምንሄድበት ሰዓት ነው እና ከዛ አንጻር ነበረ አስራሶስቱ አረንጓዴ ጠርሙሶችን የጀመርነው ሞሮፍ ሰዎች እኛ ለራሳችን ነበር የጀመርነው። ለመናገር ቢሮ ውስጥ ለራሳችን ለስታርታፕ በየወሩ ምን ላይ እንደደረስን እና ከዛ በኋላ ከዛም ደግሞ ምን ያህል እንደቀረን እና ደግሞ ነገም ደግሞ ምን ማድረግ እንደምንፈልግ ለማየት የምንፈልገው ነገር ነበርና ግን ከጓደኞቼ ጋር አብረው ከሚሰሩ ጓደኞቼ ጋር ሆነን ለምን ይሄን አንፖስተውም ማለት ከዛ ፖስተት ነው የመጀመሪያውን ፖስት መስከረም እንዳለቀ ነበር የፖስተት ነው። ከዛ በኋላ ግን በቀጣይነት በተከታታይነት እያስቀምጥ መሄድ ምክንያቱም ብዙዎች ላይ ያለውን ተጽዕኖ አየን። እኛ ላይም ራሱ ስራዎቻችን ላይ እና እየሰራ ናቸው ያለነው ነገሮች ላይ ያለውን ተጽዕኖ ስላየን በዛ መልኩ ነበር ይቀጠል ነው ብዙዎች ላይ እንግዲህ አስተያየት ሲሰጡ ካየኋቸው ነገሮች ይሄ አካውንታብሊቲ የምንለው የተጠያቂነት መንፈስን ለገባሁት ቃል ምን ያህል ታማኝ ሆኛለው ወይም ደግሞ ያቀድኩት ምን ያህል አሳክቻለው ብለው ራሳቸውን ቆም ብለው እንዲጠይቁ ማድረግ ችላቸዋል። ይሄ ደግሞ ስኬታችሁ ይመስለኛል። ግን እስቲ አንተ ከታዘብከው ነገር ምን ያህሉ ሰው ህልሙን ይዞ ይቆያል? እንደ ሰው በተለይ ደግሞ ሀያ አንደኛው ክፍለ ዘመን ላይ እንደሚኖር ሰው የማይቆም ውደት ውስጥ ነን ያለ ነው። ምክንያቱም ጠዋት እንነሳለን። ጠዋት ተነስተን ትራንስፖርትን አልፈን ቢሮ መግባት አለብን ዘንድ ቢሮ ከተገባ በኋላ ስራ አለ፣ ከስራ በኋላ መሳ ይባላል እያለ እያለ እያንዳንዱ ሰዓት ላይ ስንሄድ የማይቆም የሆነ ሩቲን ውስጥ ነን ያለ ነው። እና ያንን ራሱ ብሬክ ማድረግ በራሱ ትልቅ ትልቅ ሀይል ይጠይቃል እና አንደኛው ትልቁ ፈተና ውጫዊ ያለው ነገሮች ነው። ሶሻል ሚዲያውም ሆነ ሌሎች ኢንፎርሜሽን ኢንፎርሜሽኖች ከአቅም በላይ ለሁላችንም ተደራሽ የሆኑበት ሁኔታ ነው ያለው እና ያንን ሁሉ ተቋቁሞ ካለን ሀያ አራት ሰዓት ላይ ለምንፈልጋቸው ነገሮች ማድረግ በጣም ከባድ ይሆናል። ምክንያቱም እኚህ የምንላቸው ነገሮች በአንድም ይሁን በሌላ መልኩ እንደ ግዴታ የሆኑ ነገሮች ናቸው። አሁን ለምሳሌ ጠዋት ተነስተን ትራንስፖርት ጠብቀን ቢሮ መድረስ፣ ከቢሮ ሞተን ደግሞ ያለው ውደት በብዛት ሊቀርልን የማይችሉ ነገሮች ናቸው። ግን ያ ሁሉ እንደሆነ ይሄ ሁሉ የማንቀይራቸው ነገሮች እንዳሉ ሆኖ የምንቀይራቸው ደግሞ አንዳንድ ነገሮች አሉና አሁን ከውስጥ የምንፈልገው ፍላጎት እስከሌለ ድረስ የሆነ ነገር ለማሳካት ቁርጠኝነቱ እስከሌለ ድረስ ውጫዊውን ያሉትን ነገሮች ማሸነፍ በጣም ከባድ ነው። የአረንጓዴ ጠርሙሶችን ወደ እንደውም ወደ ስራ ሁላ አሳድጋቸዋል አይደለ? አንዳንዴ እንደ ቀልድ የሚጨመሩ ነገሮች ቁም ነገር ሆኖ የስራ አካል ይሆናሉ እና ምንድን ነው ሲያደረካቸው ስ ንገር እንዳልኩሽ ያለን ታይም አልተቀየረም። ሁለት ሺህ ሚሊኒየም ላይም ሀያ አራት ሰዓት ነው ያለን በቀን ሁለት ሺ አስራ ሰባትም ላይ ሀያ አራት ሰዓት ነው የሚኖረን በቀንና፣ ያንን ሀያ አራት ሰዓት ለምን እንጠቀመዋለን የሚለው ነው ሊለያይ የሚችለው እና ሁለት ሺ ላይ ሚሊኒየም ላይ ማንም ቲክቶክ ሲጠቀም የነበረ ሰው የለም። አሁን ግን ቲክቶክ ስምንጠቀምበት ታይም በቀን ራሱ ቢታይ እያንዳንዱ ሰዓት አለው። እና ስለዚህ ይሄ ሁሉ የሚሆነው ምንድን ነው ያለንን ታይም ነው የምንቀይረው ለሌላ ነገር የምንሰጠውን ታይም ነው የምንቀይረውና ያንን ለማድረግ የሚረዳ ፕላነር አዘጋጅተናል። ከዛ ውጪ ካላንደሮችም አሉ። ከካላንደሩም በተጨማሪ ደግሞ ለተማሪዎች የሚሆን ለዩኒቨርሲቲ ተማሪዎች የሚሆን ስፔሲፊክሊ ደግሞ ከትምህርታቸው አንጻር ማሳካት ከሚፈልጉት ክህሎቶች አንጻር የዩኒቨርስቲ ትምህርታቸው ባሻገር እያሳኩት የሚሄዱትን ነገር የሚረዳ ፕላነር ደግሞ ለተማሪዎች የሚሆን ፕላነርም አዘጋጅተናል። እስቲ እንግዲህ ለአዲሱ አመት ሰዎች ሀሳባቸውን እንዲሳካ ለማድረግ ምን ቢያደርጉት ትመክራል? እቅዶች ከመውጣታቸው በፊት እቅዶቻችንን ከመጻፍ ከመጀመሪያችን በፊት እራሱ መጀመሪያ የያዝናቸውን ነገሮች ምን ላይ እንዳለን፣ ያለፈው አመት እንዴት እንዳለፈ እና ካለፈው ዓመት ምን እንደተማርን አውቀን እነሱ ላይ ብንመሰረት የተሻለ ነው ብዬ አምናለሁ። እና በተቻለ አቅም ያለፈውን ዓመት እንዴት እንዳለፈ መገምገም መመክር፣ ከዛ ባሻገር ደግሞ ተቻላችሁ አቅም ተመልካቾቻችን ኢትዮጵያ ውስጥ ያሉ አንትርፕነሮችን ብደግፉ በሀሳብ ከሀሳብን ባሻገር በምችሎቹ አቅሞች ሁላ ብትደግፉ ደስ ይለኛል። በጣም አመሰግናለሁ። መልካም አዲስ ዓመት ለሁሉም ኢትዮጵያዊ እንዲሆን እመኛለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አሁን ወደ ቺካጎ ከተማ እናቀናለን። ኢትዮጵያውያንን ቋንቋ፣ ባህልና ትውፊት ለተተኪው ትውልድ ለማሸጋገር ጥረት እያደረገ ስለሚገኝ አንድ ደብር አጭር መሰናዶ አሰናድተናል። የዘመናዊነት ማሳያ ተብሎ ከሚጠሩ የዩናይትድ ስቴትስ ከተሞች መካከል አንዷ በሆነችው ቺካጎ ከተማ እንገኛለን። በከተማው አንደኛው ጥግ ላይ በምትገኘው የኢትዮጵያን ደብር ውስጥ ግን ጥንታዊ መሠረት ያለው ከትውልድ ትውልድ የተሻገረው ሃይማኖታዊና ትውፊታዊ ሥነ ሥርዓት ይከናወን ይዟል። ወደ ምድር ከመጡባት አፍታ ጀምረው የደጀ ሰላሟ ቤተኛ የሆኑት ሕፃናትና ታዳጊዎች የሥነ ሥርዓቱ ዋነኛ ተሳታፊዎች ናቸው። ቃልኪዳን መሐባውን ለመሰሉ ታዳጊዎች ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል ከሃይማኖታዊ ማዕከልነት ተሻግሮ ስለ ማንነታቸው የበዛውን እውቀት የሸመቱባት ስፍራ ናት። አሁን ከኢትዮጵያ ስለማኖር የኢትዮጵያን ታሪኳን ላይክ ሂስትሪ ምናምን ትራዲሽን፣ አሁን ስለተማርኩም ኢትዮጵያ ብሄድ ምንም አይለኝም። ትምህርት አለ፣ ቅዳሜ ቅዳሜ ትምህርት አለን። በትምህርት ሲዘጋ ደግሞ ሌላ ትምህርት አለን ጠዋት ጠዋት በሱ ምልክ ያስተምሩና ቤተ ክርስቲያኗ በዘረጋቻቸው ህጻናትና ታዳጊ ተኮር መርሃ ግብሮች አልፈው የላቀ ቁም ነገር እየፈጸሙ ካሉ ታዳጊዎች መካከል አንዷ ፌይበን ግርማ መከተናት፣ ከታላላቆቹ የቀሰመቻቸውን እውቀቶች ለታናናሾቿ ማካፈል ከጀመረች ስንባብታለች። እዚህ ቤተ ክርስቲያን እስከ ልጅነቴ በቃ ያገለገልኩት ነበር። እናቴ አባቴ ሲያመጠኝ ጠዋት ለምንድነው የምታመጠኝ ስልስ ነበረ እና በልጅነቴ ማለት ነው እና አሁን ሳድግ በጣም ምክንያቱ ሳይ ሳይነበር በቃ አስተማሪዎቹ መዝሙር ተሰጠ መልስ ጸሎት ሲያሰምሩ አሁን በጣም ነው የሚጠቅመኝ። ትምህርት ቤት እዚህ ሀገር ውጭ ስሄድ የሚያስጨነቀኝ በሚያስፈራ ሁኔታ ሲኖር በቃ ጸልዬ ሰላምታ ይመጣልኛል እና አሁን ተመልሼ ለ ቤተ ክርስቲያኑ አስተምራለው ወደ ሀያ ልጆች አሉ። መዝሙር አስጠናለው እና በገና አሁን ተጀምረዋል። ውዳሴ ማርያም ማጥናት እና ተሰጦ መልስ በየተጨመረ እንሄዳለን እና በጣም ነው ማመሰግነው። እነዚህ ታዳጊዎች የሚያዘውትረዋት ዕድሜዋ ከ15 ዓመታት የተሻገረው ደብረ ኤዶም ደብረገነት ቅድስተ ቅዱሳን ማርያም ካቴድራል በቺካጎ ከሚገኙ ሶስት የኢትዮጵያን አብያተ ክርስቲያናት መካከል አንዷ ናት። ዋና አስተዳዳሪው ሊቀሊቃውንት አባ ወልደ ትንሣኤ አባተ፣ ቤተ ክርስቲያኗ በከተማዋ ለሚኖሩ ትውልድ ኢትዮጵያውያን የመንፈሳዊና ማህበራዊ አገልግሎት ደሴቱና መቆየቷን ይናገራሉ። በዚህ በቤተ ክርስቲያን ስትመጣ ቤተክርስቲያን የቤተ ክርስቲያን ትምህርት ብቻ ሳይሆን ሀገራቸውንም ያውቃሉ እንደ አጠቃላይ የኢትዮጵያ ሕዝብ አሁን በተለይ ኦርቶዶክሱም የሚገናኘው ቤተክርስቲያን ነው። መገናኛ ነች። ድልድይ ነች ቤተክርስቲያን። እና ይች ቤተክርስቲያን ለታዳጊዎቹ እንዳድጉባት፣ ሃይማኖታቸውን እንዳውቁ፣ እግዚአብሔርን እንዳውቁ እንደገና ደግሞ አገራቸውንም የሚያውቁባት ማብራት ነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና አላሟ የእግዚአብሔርን ወንጌል ማስፋፋት የሀገርን ታሪክ የቤተ ክርስቲያንን ታሪክ ዶግማ፣ ቀኖና፣ ታሪክን ትውፊትና ባህልን ማስተዋወቅ ነው ትልቁ ነገር። ቤተ ክርስቲያኗ በተለይ ታዳጊ ትውልደ ኢትዮጵያን መሰናክሎችን አልፈው ስለ ማንነታቸው ጠንቅቀው አውቀው ለማዕረግ ይበቁ ዘንድ በቻለችው ሁሉ ስታግዝ መቆይቷን ይናገራሉ። ሕፃናትና ታዳጊዎች በመልካም ስነ ልቦና ይታነጹ ዘንድ ስላላት አበርክቶትም ያነሳሳሉ። ልጆች አሁን በጣም በስፋት እዚህ ክረምት ላይ በጣም ብዙ ሕፃናት ነበሩ፣ ልጆች ነበሩ። እነዚያ ልጆቹ ትምህርት ሲዘጋ ቀጥታ ወደ ቤተ ክርስቲያን ነው የመጡት። ወደ ሶስት አድባራት ያለው የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያን ከሁሉም አብያተ ክርስቲያና ነው ልጆች ሲመጡ የነበረው። ያ ማለት ሁሉንም ልጆች ሰዎችን ያስተሳስራል ማለት ነው። ቤተ ክርስቲያን አገር ህዝህ ነው፣ ብሔር ህዝ ነው፣ ወይም ከለር መልክን አትለይም፣ ሁሉንም እግዚአብሔር አርአያና ምሳሌ የተፈጠረውን በኢየሱስ ክርስቶስ ያመነውን አምኖ የተጠመቀውን ሁሉ አሰባስባ ይዛ ነው የምትሄደው እና እዛ አካባቢ ያሉትንም ሰዎች አሰባስባ ነው ይዛ የምትሄደው እንዳጠቃላይ ያሉትን ማንንም አትለይም በብሔር በጎሳ በዘር አትለይም ቤተክርስቲያን እኛ የተገኘነው ሁለት ሳምንታት የሚረዝመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ፍልሰታ ጾም በተጠናቀቀበት አፍታ ነበረ። በቤተ ክርስቲያኑ ሰፊ ልፍኝ ውስጥ ትውልደ ኢትዮጵያን የደስታና የአብሮነት ጊዜ እያሳለፉ ነው። የጾም መፍቻ ቀንነቱ ከአዲሱ ዓመት መዳረሻ ጋር ተዳምሮ ልዩ የበዓል ድባብ በስፍራው ሰፍኗል። ቤተ ክርስቲያኗ ግን ከደስታ ቀን ባለፈ ትውልደ ኢትዮጵያውያን ማኅበራዊና ስነ ልቦናዊ ፈተናዎች ሲከሰትባቸው የሚስተናግዱባት የሐዘንና የጭንቀት ጊዜ መጠጊያ መሆኗን ያስታውሱን። የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ዲያቆን ቅዱስ በእውቀቱ ናቸው። ይቺ የኛው መቤታችን ቤተ ክርስቲያን ማዕከል በከተማው መሀል ስለሆነች ያለችው፣ በተለይም ደግሞ ሀበሾቹ በሚኖርበት አካባቢ እንደመሆኗ መጠን ብዙ አገልግሎቶችን ትሰጣለች። አንደኛው ይሄ የማህበራዊ መስተጋብር ነው። በሐዘንና በደስታ ጊዜ ብዙዎች የሚመጡት ወደዚህ ነው። ሰዎች በሕልፈተ ሕይወታቸው ጊዜ ወይም ደግሞ ሐዘን መቀመጥ ሲፈልጉ መርዶ ሲሰሙ፣ ቅድም እንደውም አይተዋል። አዳራሹ በጣም ሰፊ እና ምቹ ለአገልግሎት የሚመች ስለሆነ ሐዘን ይቀመጣሉ። ሁለት ቀን ሶስት ቀን ከዛም በላይ የሚቀመጡ ሰዎች አሉና በዚህ ረገድ እየሰጠች ያለችው አገልግሎት በእውነቱ በጣም ትልቅ ነው ቤተክርስቲያኗ በአመታት ጉዞ ውስጥ በርካታ ውጣ ውረዶች እንደ ገጠሟት የሚያስታውሱት ዲያቆን ቅዱስ ተግዳሮቶቹን አልፋ ነገም አገልግሎቶችን መስጠት ትቀጥል ዘንድ በከተማዋና በአካባቢዋ የሚኖሩ ትውልድ ኢትዮጵያውያን ሚና ሊልቅ እንደሚገባ ይናገራሉ። ቀደም ባሉት ከእኛ በፊት የነበሩ ኢትዮጵያውያን እጅግ በጣም ፈተና ያሳለፉበት ሁኔታ ነው የነበረው። አሁን ግን አብያተ ክርስቲያናት በዚህ መልኩ በመደራጀታቸው በመጠናከራቸው ልጆች ላይ ከፍተኛ ስራ እየተሰራ ነው ያለው እና በህፃናት ክፍል እየተሰራ ያለው በተለይ እጅግ እጅግ በጣም ደስ የሚያሰኝ እና ልጆቻችን ህይወት ላይ ለውጥ እያየንበት ያለው ሁኔታ ነው ያለው። በቀጣዩ አሁን እንደ ፕሮጀክት የተያዘው ልጆቹን በደንብ ኦርጋናይዝድ ሆነው በተጠና ሁኔታ እና በተሰፈረ በሚለካ ሁኔታ ልጆች ላይ ለውጥ የሚያመጡ መምህራንን መፍጠር እና በዛ ላይ ስራ እየሰራ ያለ ሁኔታ ነው ያለው። የቺካጎ ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል አትላንቲክን ተሻግረው ከሚገኙ የኢትዮጵያውያን ደብሮች መካከል አንዷ ናት። ከመላ ዓለም የመጡ ህዝቦች እንደ ባህልና ማንነታቸው ተሻችለው በሚኖሩባት ከተማ ቤተ ክርስቲያኗ ለትውልድ የኢትዮጵያውያን አዋቂዎች የመንፈሳዊና ማኅበራዊ ሕይወት መዳረሻ፣ ለሕፃናትና ታዳጊዎች የባህልና ትውፊት መማሪያ መሆኗ ቀጥሎ ማየት ሕልማቸው መሆኑን ሐሳባቸውን ከቸሩን ሁሉ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ቺካጎ። ጋቢና ቪኦኤ ይቀጥላል። ወደ ዋሽንግተን ዲሲ ተመልሰናል። በዋሽንግተን ዲሲ እና አካባቢዋ ያሉ ኢትዮጵያውያን አዲሱን ዓመት ለመቀበል እነሱም እየተዘጋጁ ነው። ዋዜማውን ለማድመቅ ከተሰናዱ ዝግጅቶች መካከል አንዱ እንጀራ ፌስት ይሰኛል። ከዝግጅቱ ጋር የተያያዙ መረጃዎችን ልታቀብለን የእንጀራ ፌስት አገር አዘጋጅ በመድረክ መሪነቷና በወጣት ንቃት መርሃ ግብር አስተባባሪነቷ የምናውቃት በተለይም በቀለን ጋብዣ አለሁ። በተለይም እንኳን ደህና መጣሽ። ስለ እንጀራ ፌስት ጥቂት ንገሪን። አላማው ምንድን ነው? ምን አይነት ዝግጅቶች ውስጥ በውስጦቹ ተካተዋል? እንጀራ ፌስቲቫል ያው የኢትዮጵያንና የኤርትራን ባህል እንጀራ በምግባችን ያስረናል አይደለም። እሱን ለማሳየት ባህላችንን በተለያየ አይነት መንገድ በምግብም በውዝዋዜም በሙዚቃም ለማሳየት ለእኛም ህዝብ ብቻ ሳይሆን ለመላ ዋሽንግተን ዲሲ ውስጥ ያሉት ሰዎች አጉራችን ለማሳየት ነው አላማው። እንደዚህ ያሉ ዝግጅቶች መሰናዳታቸው በዲያስፖራው መካከል የሚያቀራርቡ መሰናዳዎች በዚህ መንገድ መቅረባቸው ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለሽ ታስቢያለሽ ወይ? በጣም ብዙ ነው። ሁላችንም ኮሚኒቲ ሴንስ ኦፍ ኮሚኒቲ ያስፈልገናል። ከሀገራችን ወጥተን ሌላ ሀገር እየኖርን ያለንበትም ራሱ ቦታን የኛ ነው የሚያስብል ነገር መኖር አለበትና እንደዚህ አይነት ፌስቲቫሎች ብዙ ጊዜ ሰው የሚያየው ሙዚቃ መኖሩን ነው ምናምን ግን ከልብ ጋር ነው ከኢሞሽናል ጋር በጣም ያያይዘዋል። እኔ እኔን የሚመስል ሰው ጋር አብሬ በፍቅር የሚያስረንን ነገር ሳደርግ ብቸኝነት አይሰማኝም። አንድነት አለ። ብቻዬን ነው ሌላ ሰው የለኝም፣ እኔ የሚመስል የለኝም የሚለውን ነገር በሙሉ ያው ያፈርስልናል ማለት ነው። እና አሁን እኔ እናንተ አንድ ቦታ ላይ በንገናኝና በምንወደው ነገር በምግብም ሆነ በሙዚቃም ሆነ በምናምን ብናደርግ እኔ እናንተን ክሎሰር ያደረገናል፣ አደለም? በሰውነታችን እንድንተያይ ይረዳናል፣ እና በጣም ትልቅ አስተዋጽኦ አለው ይሄ ዝግጅት። ይሄ ክንውኑን የሚከናወንበት ስፍራ የት ነው? ሌሎች ከምግብ እንዲሁም ደግሞ ከባህላዊ ጉዳዮች በተሻገረ የሚቀርቡ ሌሎች መሰናዶዎችስ አሉ ወይ? አሁን ይሄ የሚሆነው ዘ ቦልፐን የሚባል ቦታ አለ ዋሽንግተን ዲሲ ውስጥ። እግር ኳስ የሚጫወቱ ወንድሞቻችንም አሉ። ከነሱ አንድ ብላክወይ ነው። ቦታው በጣም ተመቺ ነው፣ ነገሮችን ለማስተካከል የምናደርጋቸው ደግሞ ለልጆችም የኪድስ ኮርነር አለ። የተለያየ ዝለላ፣ ቆርክ እየወረወርን የምንጫወተው የነበሩ እነሱ ነገሮች በባህላችን ስናደርጋቸው የነበሩትን ነገሮች ልጆችም እንዲሳተፉ እናደርጋለን። ሌላ ነገር ደግሞ ለእናቶች አበሻ ማምስ የሚባል ፕሮግራም እንትን አለ ፌስቡክ ክላብ አለና እሱ ላይ ዲስካውንት ሰጥተናል ለእናቶች ለልጆችም ደግሞ ከአስር አመት አስር አመት ና ከዛ በታች ላሉ ፍሪ ነው የሚገቡት። ና ሁሉንም ለማካለል ነው አላማችን። እንግዲህ ብዙ እዚህ ዋሽንግተን ዲሲ ና አካባቢ የሚኖሩ ሰዎች አንቺን የሚያውቁሽ በተለያዩ መድረኮች መሪነትሽ፣ እንዲሁም ደግሞ ወጣቶችን በሚመለከቱ አነቃቂና የሁለንተናዊ ጤና አገልግሎቶች አስተባባሪነት ነው። አዲስ አመት ዋዜማ ላይ እንደ መኖራችን መጠን እንዲያው ከመጣሻ ይቀር ወጣቶች በአዲሱ አመት ቢሞክሩት ወይም ያላቸው ቢይዙት ብላሽ የምትመክሪያቸው የተወሰኑ ነገሮች ይኖሩ ይሆን? አዎ፣ አንደኛ ነገር አንቺ ወይንም አንተ ብቻሽን አይደለሽም። ትወደጃለሽ ስለምትሰሪ ስለምትሰራ ሳይሆን በአንቺነትሽ፣ በአንተነትህ ትወደጃለሽ። እሱን በጣም ማወቅ አለብን። እዚህ ሀገር ለስራ ሁልጊዜ ስለምንሮጥ ማለት ነው ትልቁ ነገር እሱ ነው። አንደኛ፣ ሁለተኛ ነገር ደግሞ እኛ የምንወደው ነገር ምንድን ነው? አንቺ የምትወጂው አንተ የምትወደው ምንድን ነው? በዛ በዚያ አካባቢ ደግሞ ሌላ ልክ እኛም እንደምንወደው እናንተ እንደምትወዱት ሌላም ሰው አለ። ያንን እና አንድ አይነት በሚያደርገን ነገር ላይ እየተቀራረብን እንድንሰራ በጣም ወጣቶች እንትናለው ይቅታ። ትልቁ ደግሞ ሌላ አስፈላጊ የሚለው ነገር ከቤተሰቦቻችን ያለውን ሪሌሽንሽፕ ቢልድ ማድረግ በጣም አስፈላጊ ነው። ቤተሰቦቻችን ይወዱናል ለማደማመጥ ባንችል የሚረዱን ካልመሰለን ሌላ ሰውን አምጥተን ያንን ሪሌሽንሽፕ ቤንድ ማድረግ በጣም ለአዲሱ አመት፣ በጣም የምመራውና ለቤተሰቦችም ደግሞ ይህንን ነገር ሲያደርጉ እርዷቸው፣ እንረዳዳ ነው። እንግዲህ ለበርካታ አመታት አንቺ በውጭ ሀገር ይኖረሻል። ኢትዮጵያ ውስጥም ያለውን የባህል አከባበር ታውቂዋለሽ። እዚህም ያለውን የባህል አከባበር ለማነጻጸርም እድሉን አግኝተሻል ብዬ አስባለሁ። እዚህ በተለየ ሁኔታ የምታከብሪበት መንገድ አለ። እንዴት ነው ሀገር ቤት ውስጥ አዲስ ዓመትና መሰል በዓላትን ማክበርና እዚህ ደግሞ ያለው አከባበር ምን ልዩነት አለው? እኔ ኒውዮርክ ሀገር ነው ያደግኩት። እዛና እዚህ ብትለያየ ይሻላል። ይሄ እንደ ኢትዮጵያ እንዳለ ነው። ቄጤማ ከፈለክ ጌተ ትገዛለ። አንተ እንኳን መጋገር ባትፈልግ እዚህ ድፎ ዳቦች አሉ ምትገዛቸው። ደስ የሚለው ይሄ ከሀገር ቤት ብንወጣም ልክ እንደ ሀገር ቤት እንዳለ ነው። ብዙ ነን እዚህ ያለ ነው። ፍቅሩም ደግሞ ይታወቃል። አውዳመት ነው። ሰው ሱቁ እንኳን ስትገባ ዘፈን ምናምን አለ፣ መዝሙር አለ እና ያንን ኢትዮጵያ ውስጥ ድሮ ያየነውን ሚስ የምታደርገውን ነገር እዚህ ማግኘት ትችላለ። ያው ወይም ደግሞ ከቻልኩኝ የእውነት ቄጤማ እንኳን ባይሆን ፕላስቲኩም አለ ስለዚህ እዚህ ሌላ ከምትታወቅባቸው ጉዳዮች መካከል አንዱ ኪነት ቤት የሚባል ተቋም አለሽ። የተቋሙ እንቅስቃሴ ምን ላይ ደረሰ? ከጥቂት ወራት በፊት በነበረን ቆይታ ወጣቶች ላይ የሚያተኩሩ መሰናዶችን እየሰራሽ ነበርና የአዲሱ ዓመት የተለየ እቅዳለሽ ወይስ በነባሩ ላይ ለመጨመር ያሰብሻቸው ምን ጉዳዮች አሉ? እንደ እግዚአብሔር ፍቃድ ከቤተ ክርስቲያኖች ብዙ ጊዜ ትልቁ እዚህ ያለው ትልቁ የሚያሰባስብ ቤተክርስቲያን ነው። በቤተክርስቲያናችን እኔ የሚሄድበት ደብር ላይ ከነሱ ጋር እየሰራሁ ነው። አክቲቭሊ መስራት ጀምር ያለው። ሌላ ደግሞ ያው ሌሎች ፓርትነሮችን ለመመስረት አላማ አለኝ። በዚህ አጋጣሚ ቪኦኤ የሚያዩትና አብረን እንስራ የሚሉትን ሰዎች በጣም አንድ ላይ እንድንሰራ እጠራለሁ። በወጣቶች ብቻ ሳይሆን በቤተሰቦችም ላይ ብዙ ነገር መስራት እንደምንችል ስለማመን ማለት ነው ያ መልካም። በጣም አመሰግነው። ከመለየታችን በፊት የበዓል መልእክት ሊሆን ይችላል፣ በአጠቃላይ ለሚከታተሉን ትውልድ ኢትዮጵያውያን የምታስተላልፊው መልእክት ካለ። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። የሚመጣውን ዓለም አመት የሚመጣውን አመት የፍቅር አንድነት፣ ሰላም፣ ጤንነት ያለው ይሁንልን። በቃ ፍቅር እንዝራ እሱ ነው ማለት ንፈልገው። በጣም አመሰግናለሁ ቤተልሔም በቀለ። እንግዲህ በቅርቡ በዋሽንግተንና ዲሲ አካባቢ ላሉ ኢትዮጵያውያን ስለሚቀርበው እንጀራ ፌስት ነው እንግዲህ መረጃውን ያቀበልሽን ከነገ በስተያ ነው የሚሆነው። በእኛ አቆጣጠር አይደል? ቅዳሜ እለት ነው እሁድ እለት ነው የሚሆነው። ቅዳሜ ከመጣ ምንም አይኖርም። ስለዚህ ባልተጠራችሁበት እንዳትመጡ እንጋብዛለን። ላቀበልሽን መረጃ ሁሉ በእጅግ አመሰግናለሁ። መልካም ባል ሆንልሽ፣ መልካም ጊዜ ሆንልሽ። በጣም አመሰግናለሁ። ጋቢና ቪኦኑ የተከታተላቸው የምትገኙት ከአሜሪካ ድምፅ ከአዲስ ዓመት መልእክቶች መካከል በጥቂቱ የተወሰኑትን በመቀጠል እናጫውትላችኋለን። እሱን ተከታትል እንመለስ። ሁሌም አዲስ ዓመት ሲመጣ የተለያዩ እቅዶችን እናቅዳለን። ይሄ እንሰራለው ይሄ እንፈጽማለው እንላለን። ነገር ግን በተለያዩ ሁኔታዎች የማይሳኩልን ደግሞ እድለኛ ሆነን የምናሳካቸው እቅዶቻችን ይኖራሉ ነገር ግን በዚህኛው አዲስ ዓመት በ2017 እኔ የምመኘው ሁላችንም ያቀድነውን ነገር ፈጽመን ስኬታማ ሆነን ደስተኛ የምንሆንበት ዓመት እንዲሆን ነው። በመላው ኢትዮጵያ ለሚገኙ ኢትዮጵያውያን ወገኖቼ እንዲሁም በተለያየ ዓለማት ለሚገኙ ኢትዮጵያውያን መልካም አዲስ ዓመት እንዲሆን እመኛለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? ሙኒት መስፍን ይባላለሁ እና ኢትዮጵያ ውስጥ ላላችሁም ከኢትዮጵያ ውጭም ላላችሁ በሞላ እንኳን ለ2017 በሰላም አደረሳችሁ። በዚህ በአዲሱ ዓመት ያው በጎ በጎን እንድንሰማ ዘንድ የተሻለ ነገር እንዳያጋጥመን በልባችን፣ በቤተሰባችን፣ በሰፈራችን፣ በሀገራችን በሞላ ሁላችንም የበኩላችን ጸሎት፣ ትጋት፣ ጥረት እንድናደርግ ከኔም ጀምሮ ለሁላችሁም ይህንን በትህትና እጠይቃለሁ። በጣም ከባባል ጊዜያትን እያሳለፍን ነው ያለ ነው በብዙ መልኩ እና በብዙ የሀገራችን ክፍል እና በዓለምም ደረጃ። ስለዚህ ሁላችንም፣ ሁሉም በአቅሙ፣ ሁሉም በችሎታው፣ ሁሉም በሚያውቀው ለሰላም እና ለፍትህ እና ለጤንነት ለሁላችንም በተለይ ደግሞ ለልጆቻችን በደስታ እንዲያድጉ፣ በደንብ በፍቅር እንዲያድጉ፣ ምንም ነገር ሳይፈሩ እንዲያድጉ እንዲለመልሙልን የሁላችንም እንክብካቤ ያስፈልጋቸዋል እና በቃ ደግ ሀገር ትልቅ ተምሳሌ ትሆነች ሀገር ጥሩ ነገር በጥሩ ነገር የምትታወቅ ሀገር እንድትሆን ሀገራችን፣ ዛሬም ሁሌም ለዘላለም ጠሎታችንን እና ጥረታችንን፣ ስራችንን፣ ቃላቶቻችንን፣ ሁሉ ነገሮቻችንን ልብ እያልን እያስተዋልን ሰላማዊ ኑሮ እንድኖረን እና ሰላማዊ ሀገር እንድትኖረን ሁላችንም የበኩላችን እንድናደርግ ያ ነው ጸሎቴ። እዛ ውጭ ቁንና ሙኒት መስፍንን የአዲሱን ዓመት አስመልክተው ላካፈሉን ሀሳብ በእጅጉ አመሰግናለሁ። አብራችሁን ስለነበራችሁ በጣም አመሰግናለሁ። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ደግሞ ኤልያስ አስማር ነው። መሰናዶቻችን ለመከታተል ኦፊሳላዊ ገጻችንን ቪኦኤ አምሃሪክ ዳት ኮምን መጎብኘት አዘንጉ። በማህበራዊ መገናኛዎች ላይ እንገኛለን። መልካም ምሽቱን ላችሁ መልካም አዲስ ዓመት ይሁን ላችሁ ደናደሩ